ጋቢና ቪኦኤ ጋቢና ቪኦኤ ሰላም፣ ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። እንኳን ለአውሮፓውያን 2018 በሰላም አደረሳችሁ። ታክሲዋ ሞልታለች። በኢትዮጵያ ደግሞ ታህሳስ 23 2010 ዓ ም ምሽት ፕሮግራም ነኝ አስተናጋጃችሁ ጽዮን ግርማ ነኝ። በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። ዘገባ አለን። አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። በአዲስ አበባ ዩኒቨርሲቲ የታሪክ ምሁርና በኢትዮጵያ ወቅታዊ የፖለቲካ ጉዳይ ላይ አስተያየት በመስጠት የሚታወቀው ረዳት ፕሮፌሰር አቶ አበባው አያሌው ነው። እንደ ሀገር ሊሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋሉ የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል። ኢህአዴግ እንደ ድርጅት ለመቀጠል ከፈለገ የነበረውን ድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለን። አቶ አሉላ ሰለሞንና አቶ ገረሱ ቱፋ በመግለጫው ላይ ተቃራኒ ሀሳብ አላቸው ይዘናቸዋል። ኮሜዲያን ደረጃ ኃይሌ ዛሬ ለአውሮፓውያን አዲስ አመት በክፍል ሁለት ቃለ ምልልስ ይዘነዋል። በአይን የምታየውን ነገር ገልበጠህ ነው የምታቀርበው። ስለዚህ ከህብረተሰቡ ጋር እስካለ ጊዜ ድረስ ቀልዶች ታገኛለህ። በዛ ላይ የቀደሙትን ታነባለህ፣ በአንተ እድሜ ክልል ያሉትንም ከውጭም ያለውን ነገር ታነባለህ፣ ፊልሞች ምናምን ነገር ታያለህ። ከዛ የምትማረውን ነገር አይተህ ነው እንግዲህ ለአንተ የሚመጥነው እና ይሄ ሊሆን ይችላል ብለህ የምታስበው ለተመልካች የምታቀርበው። የአዲስ ዓመት ምኞትም ከቪኦኤ ሰዎች ይዘናል። በፌስቡክ አትቪዮ ማሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን ለአየር እናበቀዋለን። ጋቢና ቪኦኤ ዜና እናስቀድም። አጠር ላሉት ዓለም ቀፍ የምሽቱ ዜናዎች ተመልሼ መጥቻለሁኝ። ዛሬ የአውሮፓውያን አዲስ ዓመት አንድ ብሎ ጀምሯል። እዚህ ዩናይትድ ስቴትስ ውስጥ በተለይም በኒውዮርኮ ታይምስ ስኩዌር ተብሎ በሚታወቀው አደባባይ በብዙ ሺዎች የሚቆጠሩ አሜሪካውያንና የሌላም ሀገር ዜጎች እጅግ ኃይለኛ የነበረውን የወቅቱ ብርድ ሳይበግራቸው መንፈቀ ሌሊት ላይ ማለትም ሁለት ሺ አስራ ስምንትን ዛሬ ሌሊት ተቀብለዋል። የአዲስ አመት መግቢያ በኒውዮርክ ታይምስ ኬር ሲከበር አንድ መቶ አስራ ስምንት አመት ሆኖታል። የኮስታሪካ ባለስልጣናት ትናንት እሁድ በተራራማውና በጫካ በተከበበው የምዕራባዊው ሳንጆሴ ከተማ አካባቢ ተከስክሶ ለአስር የዩናይትድ ስቴትስ ዜጎችና ለሁለት የኮስታሪካ ዜግነት ላላቸው ፓይለቶች ሕይወት መጥፋት ምክንያት የሆነው የአውሮፕላን አደጋ መነሻን እያጣሩ መሆናቸው ተገልጿል። ባለስልጣናቱ እንደገለጹት በረራ ላይ እንደነበር በእሳት ከጋየው አውሮፕላን አንድም በህይወት የተረፈ ሰው የለም። ከሞቱት መካከል አምስቱ አሜሪካውያን እረፍት ላይ እንደነበሩ ኒውዮርክ የሚገኘው ቤት ኒውዮርክ ከሚገኘው ቤተሰቦቻቸው ተገልጿል። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ፓኪስታንን እንደገና ወነጀሉ። ፕሬዚዳንት ትራምፕ ዛሬ ለገባው አዲስ አመት የመጀመሪያቸው በሆነው የትዊተር መልእክታቸው ዩናይትድ ስቴትስ በሞኝነት ባለፉት አስራ አምስት ዓመታት ለፓኪስታን ከሰላሳ ሶስት ሚሊዮን ዶላር በላይ መስጠቷን አስታውሰው በምትኩ ለእኛ ግን ከውሸትና ከማታለል ሌላ የሰጡን ነገር የለም ብለዋል። ይልቁንም አሉ ትራምፕ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያከትማል ብለዋል ፕሬዝዳንቱ በማካከል ትራምፕ በዚህ ያነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሆን አይሁን ግልጽ አይደለም። አድማጮች ለሰዓቱ ያስኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር ጋቢና በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን ማጠናቀቁን የኢህአዴግ ስራ አስፈጻሚ ኮሚቴ አስታወቀ። በርከት ባሉ የሀገሪቱ አካባቢዎች የሰላምና መረጋጋት እጦትና የዜጎች እልፈት የዕለት ከዕለት ክስተት እየሆነ መምጣቱን ጠቁመዋል። የስራ አስፈፃሚውን ኮሚቴ መግለጫ የተመለከተውን ዘገባ እስክንድር ፍሬው ይዞታል። የኢህአዴግ ስራ አስፈጻሚ ኮሚቴ ያወጣው መግለጫ በአስራ ሰባት ቀናቱ ስብሰባ ያደረገውን ግምገማ፣ የደረሰባቸውን ውሳኔዎች የዘረዘረበት ነው። በዚህም መሰረት በየደረጃው ባሉ እርከኖች የውስጥ ድርጅት ዲሞክራሲ እሴት ስር መስደዱን ገምግሟል። ይህ በተራው የመታገያ መድረኮችን የሚገድብና በአመራሩ ውስጥ የአመለካከትና የተግባር አንድነት እንዳይፈጠር መሰናክል መሆኑንም አመልክቷል። የስልጣንን የሕዝብ መገልገያነት ለአደጋ ማጋለጡንም ዘርዝሯል። ከዚህ አንጻር ተገቢ ባልሆኑ ጥቅሞች ላይ የተመሰረቱ የቡድን ትስስሮች ድርጅታዊና ልማታዊ ተልእኮዎች በብቃት እንዳይፈጸሙ ከፍተኛ መሰናክል መሆናቸውንም ነው የጠቆመው የኢህአዴግ ስራ አስፈጻሚ ኮሚቴ መግለጫ በአገሪቱ ያለውን የሰላምና መረጋጋት ችግርም አንስተዋል። ከቅርብ ጊዜ ወዲህ በርከት ባሉ የአገሪቱ አካባቢዎች የሰላምና መረጋጋት እጦት እንደዚሁም የዜጎች ህልፈት የዕለት ተዕለት ክስተት እየሆነ መምጣቱን ያመለከተው ይሄም ለሀገራዊ ህልውናና የጥፋት ቋፍ ያደረሰበት ሁኔታ መኖሩን የውጭ ጥቃት ተጋላጭነት አደጋ ማስከተሉንም ጠቅሷል። በመሆኑም የአገሪቱን ሰላም በአጭር ጊዜ ውስጥ ወደ ተለመደው አስተማማኝ ሁኔታ መመለስ እንደሚገባ ወስኗል። የኢህአዴግ ስራ አስፈጻሚ ኮሚቴ በመግለጫው አገራዊና ብሔረሰባዊ ማንነትን በተመለከተም የጠቀሰው አለ። ብሔረሰባዊና አገራዊ ማንነትን አስተሳስሮ በመገንባት በኩል ጉድለት መታየቱን፣ በአስተማማኝ መንገድም መፈታት እንዳለበትን የጠቆመው የተጠቀሱት ችግሮች በዋና በከፍተኛ አመራሩ በተለይም በስራ አስፈጻሚ ኮሚቴ አባላቱና በድርጅትና በመንግስት ከፍተኛ የስራ ኃላፊዎች የተፈጠሩ መሆናቸውንም በግምገማው ለይቷል። ኃላፊነቱን እንደሚወስድም አስታውቋል። በዚህ ምክንያት የተሰማውን ጥልቅ ጸጸት በመግለጽም መላውን የአገሪቱ ህዝቦች እንደዚሁም የድርጅት አባላትና ደጋፊዎች ልባዊ ይቅርታ ጠይቋል። የስራ አስፈጻሚ ኮሚቴው ባሳለፈው ባለ ስምንት ነጥብ ውሳኔ የህዝብን ሰላም የሚያወቁ ማናቸውንም ተግባራት በቁጥጥር ስር ለመዋል መንግስት ሙሉ ኃላፊነቱን እንደሚወስድ አስረድተዋል። የዜጎችን የመንቀሳቀስ መብት የሚያውኩ የቡድንና የተናጥል እንቅስቃሴዎችን እንደሚቆጣጠርም አስታውቋል። በኦሮሚያና በሶማሌ ክልል ድንበር አካባቢዎች የተከሰተው የዜጎች ሞትና እንግልት እንደዚሁም በመቶ ሺዎች መፈናቀል በአስቸኳይ ተገቶ መደበኛ ህይወታቸውን የሚመሩበትን መንገድ ለማመቻቸትና በአካባቢዎቹ ያሉ ህገወጥ እንቅስቃሴዎችን ለመቆጣጠርም ወስኗል። መግለጫው ስለ አራቱ የግንባሩ አባል ድርጅቶችም አንስተዋል። እያንዳንዱ ብሔራዊ ድርጅት በከፍተኛ አመራር ደረጃ የሚታይበትን ድክመት በጥልቀት ገምግሞ የማስተካከያና የእርምት እርምጃ እንዲወስድ መወሰኑን የጠቆመው ብሔራዊ አንድነትን ለማጠናከር የሚያስችሉ እንቅስቃሴዎችን ከህዝብና ከመንግስት ጋር በመሆን ማከናወን እንደሚገባም አስታውሷል። የህዝብን አመኔታ መልሶ ለማግኘትና ህዝብ የሚደመጥበትና ወሳኝነቱ የሚረጋገጥበት እድል እንዲሰፋ እንዲሁም የወጣቶችን ጥያቄ በሚገባ ለመመለስና ተሳትፏቸውን ለማረጋገጥ ተከታታይ ስራዎች እንዲሰሩም ወስኗል። የመድብለ ፓርቲ ስርዓት ግንባታ ችግሮችን ከሁሉም ተቃዋሚ ድርጅቶችና ከህዝቡ ጋር በጋራ ለመፍታትም ወስኗል። ከዚህ አንጻር ምሁራንና የሲቪክ ማህበራትም ተገቢ ሚናቸውን የሚወጡበት ምቹ ሁኔታ እንዲፈጠር መወሰኑን ያስታወቀው የሰብአዊና የዲሞክራሲያዊ መብቶችን የመጣስ አዝማሚያዎችን በጥብቅ ለመመከት ከፍተኛ ፋይዳ ያላቸው ተጨማሪ እርምጃዎች እንዲወሰዱ ስራ አስፈጻሚ ኮሚቴው አቅጣጫ ማስቀመጡም ተገልጿል። በዚህ የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ከ36ቱ መደበኛ አባላት በተጨማሪ የድርጅቱ ነባር አመራሮች መገኘታቸውንም በቴሌቪዥን ከቀረበው ምስል ለመረዳት ተችሏል። ስብሰባውን በሙሉ ወይም በከፊል መሳተፋቸውን ግን ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ከዚሁ ጋር ተያያዥ የሆነ ውይይት ነው ተከታዩ ዝግጅታችን። ኢህአዴግ ስራ አስፈጻሚ ባወጣው መግለጫ ላይ ከአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር አቶ አበባው አያሌው እንደዚሁም ከዋሽንግተን ዲሲ አቶ አሉላ ሰለሞንና ከአምስተርዳም አቶ ገረሱ ቱፋን ጋብዤ በመግለጫው ላይ አስተያየት እንዲሰጡኝ ማምሻውን ጠይቄያቸዋለሁ። ወደ ውይይቱ እንለፍ። ሶስታችሁንም በጣም አመሰግናለሁ። ሶስታችሁን ዛሬ ጋበዝኳችሁ ከኢህአዴግ ስራ አስፈጻሚ ኮሚቴ ከሰጠው መግለጫ ጋር ተያይዞ ነው። በመግለጫው ላይ ኢትዮጵያ ያለችበትን ሁኔታ ግንዛቤ ውስጥ የከተተ መግለጫ ነው ወይ የወጣው? አቶ አበባው አያሌው፣ እኔ አይመስለኝም። እንግዲህ መግለጫውን አንብያለሁ። ሳነባው አንደኛ የተገነዘብኩት አንደኛ ምንድን ነው ፓርቲው በራሱ ማዕከል ነው ውይይት ያደረገው ኢህአዴግ የሚባለውን ፓርቲ የመሰረቱት እነዛ ፓርቲዎች የገመገሙት በውስጣቸው ያለውን ልዩነት ነው እንጂ የተመለከቱት አሁን ያለችበትን ሁኔታ ስጋቷን የገመገሙት አይመስለኝም። ሁለተኛ ደግሞ ስወስደው የምጠብቀው ነገር አንድ ነገር ነበረ። አንደኛ አገርን ማቀንቀን የምንለው ነገር አለ። አገር ማቀንቀን ሲባል አገር ከፓርቲ በላይ ነው። አገር ከሁሉም በላይ ነው፣ ከግለሰብ በላይ ነው። ያንን ምናልባት ያቀነቅኑታል ብዬ ነበረ። ምክንያቱም ላለፉት ሰባት አመታት ምንድን ነበር ሲሰራ የነበረው እየተባለ በብዙ ሚዲያ ሲነገር የነበረው ልዩነታችን ላይ ነው እንጂ አንድነታችን ላይ አላተኮርንም፣ ባልነበረ ያን ፓርቲው እንዲያጠለቅነው ነው እንዲያነሳው አጀንዳ አድርጎ ጠብቅ ነበረ። ያንንም አልተነሳ። ሁለተኛ የሚዲያ ነገሮች ናቸው። ሶስተኛ ማለት ነው ይቅርታ ሚዲያ በነገራችን ላይ የህዝቡን የልብ ትርታ አካል አዳመጠና ያንን ካልተናገረ እንዴት ነው የሚሆነው? ይህንንም እንደገና ወደ መቆጣጠርና በራሱ በሚሰጠው መመሪያ መሰረት ትንቀሳቀሳላችሁ እንጂ የሚል ነው እንጂ ሌላ ነገር አላገኘሁበትም። እና አጠቃላይ እኔ ስገመግመው ምንድን ነው የሀገሪቱን ያለችበትን አደገኛ ሁኔታ አልገመተም። በአካባቢያችን ያሉ ብዙ ሀገሮች እየተተራመሱ ነው፣ እኛም እንደዛ መተራመሳል ብ ይህን ነበር አንስቶ መነጋገር የነበረበት ፓርቲ። አቶ አበባ በጣም አመሰግናለሁኝ። አሉላ፣ እስቲ በአንተ በኩልስ እንግዲህ በመግለጫው መግቢያ ላይ ትንሽ ሀገሪቱ ያለችበትን ችግር ለመዳሰስ ይሞክራል። ሀገሪቱ በአሳሳበ የወቅታዊ ችግሮች ተወጥራ የቆየችበት ሁኔታ አለ የሚል ነገር አለ በመግቢያው አካባቢና፣ በአጠቃላይ ግን መግለጫው ሲያጠቃልል ይሄንን ወቅታዊ ችግር ግንዛቤ ውስጥ የከተተ ነው ወይ ትላለህ? ባንተ በኩል እሺ አመሰግናለሁ ጽዮን። ያው መግለጫውን አንብቤዋለሁ እንደተባለው ኢህአዲግ ያካሄደው የስራ አስፈጻሚ የድርጅቱ ስብሰባ ነው። ነገር ግን እንደ ገዢ ፓርቲና ራሱ ኢህአዲግ የሚመራው መንግስትም በሀገራዊ ጉዳዮች እና በወቅታዊ ጉዳዮች ላይ አተኩሯል መግለጫው። መግለጫ ውስጥ ሁሉንም ነገር ላናገኝ እንችላለን። በተለይ ወደ ተግባር በሚመነዘርበት ጊዜ ነው ነገሮችን በደንብ በግልጽ ማወቅ የሚቻለው ምክንያቱ ስለ አስራ ስምንት ቀን ካሄደው ስብሰባ በዚህ መግለጫ ውስጥ ሁሉንም ነገር ማካት ይቻላል የሚል እምነት የለኝም። ነገር ግን ብዙ ነገሮችን ግምት ውስጥ ያስገባ ነው። በዋናነት ኢህአዴግ እንደ ኢህአዴግ አራቱ አባል ድርጅቶች የመሰረቱት ኢህአዴግ ማለት ነው፣ እንደ ግንባር ያለበትን ችግር አስቀምጧል። ከዛ እንደ መንግስት እንደ ገዢ ፓርቲ ደግሞ እንደ መንግስት አስቀምጧል። የሀገራዊ ጉዳዩንም አይቶታል። በተለይ አገራዊ አንድነትን ከማቀንቀን ረገድ የነበሩ ጉድለቶች መግለጫው ላይ ተካትቷል። ሌላ በቀጣይነት እንደ ሀገር ሰሩ የሚገባቸውና እርማት የሚያስፈልጋቸው እንዲሁም ፓርቲው እንደ ፓርቲው ተሳስተዋል የሚላቸውን ስህተቶች አስቀምጦ ይቅርታ ጠይቋል። በጣም አመሰግናለሁ። አቶ ገረሱ ትፋ ወደ አንተ ልምጣ። ና ሁለቱ ያነሱት ሀሳብ ላይ የምትጨምረው አለ አያይዘህ እንደው መግለጫውንም በዛው የምትዳስሰው ነገር ካለ። መግለጫው ብዙም ከዚህ በፊት ስናነባቸው ከነበሩ መግለጫዎች የተለዩ አይደሉም። እዛ ሀገር ውስጥ ከፍተኛ የፖለቲካ ቀውስ አለ፣ ከፍተኛ የኢኮኖሚ ቀውስም አለ። እነዚህ ሁለት እርሰ በርሳቸው እየተደማመሩ የሚሄዱ ዲያሌክቲካል ሪሌሽንሽፕ ያላቸው ናቸው። ስለዚህ አንደኛው አንደኛውን እያጠነክረ የሚሄድ ነው። ይህንን መሰረታዊ የፖለቲካ ቀውስ ያመጣው ደግሞ የአንድ የቡድን የበላይነት እዛ ሀገር ውስጥ ተንሰራፎ እዛ ሀገር ውስጥ የሚገኙ ህዝቦች ይሄ መንግስት የእነ እንትና መንግስት ነው እንጂ የእኛ መንግስት አይደለም የሚል መንፈስ ውስጥ ስለቆዩ ያንን ሊቀይር የሚችል በተወሰነ ደረጃ የኢህአዴግ አባል ድርጅቶች አካባቢ ሲደረጉ እንቅስቃሴዎችን መልሶ ለማፈን ጥረት ያደረገ የማስፈራሪያ ብረውን የበላይነት አሁንም ለማስቀጠል የኢህአዴግን መግለጫ ልንውል አንችልም። የህወሓት መግለጫ ማለት እንችላለን። ምክንያቱም በሌሎቹ ድርጅቶቹ ሲታይ የነበረው መንፈስ እዚህ ውስጥ አልተንጸባረቀም። ስለዚህ ችግሮቹን ለመፍታት በድፍረት ኢህአዲግ እንደ ድርጅት ለመቀጠል ከፈለገ የነበረውን እድል ያበላሸ ችግሮች እየተወሳሰቡ እንዲሄድ መንገድ የከፈተ የይስሙላ መግለጫ ነው የሚል እምነት ነው ያለን። በድፍኑ መግለጫውን ለመዳሰስ ሞክራችኋል። ወደ መግለጫው ስንገባ አንደኛው ስለ ፓርቲው ስለ አራቱ ኢህአዲግን ስለመሰረቱት አራቱ ፓርቲዎች እንደተባለው ስለ እነሱ ቢሆንም መግለጫው መሀል ላይ ግን በስራ አስፈጻሚዎች ግምገማ መሰረት መርሃ አልባ ቡድናዊ ትስስር የሚል ነገር ተነስቷል። ከምንም ነገር በፊት እና በላይ በጠባብ ቡድናዊ ጥቅሞች ላይ የተመሰረተ መርህ አልባ ግንኙነት ይላል እና፣ ምን ማለት ነው? እንዴት ተረዳችሁት ይሄንን? እስቲ አቶ አበባው። እንግዲህ ድርጅቶች አሉ ኢህአዴግን የመሰረቱት እነዛ ድርጅቶች በአንድ በኩል የራሳቸውንም ግንኙነት የመሰረት መብት አላቸው። ይሄ የተጠበቀ ነው፣ ጤናማ። በአንድ በኩል ደግሞ ችግሩ ምንድን ነው? ኢህአዴግ ከጀመረው ጉዞ አልተላቀቀም? ለምን? መርህ ምንድን ነው? መጀመሪያ ላይ መርህ ማለት ህዝብ ነው ህዝብን የወከለ ፓርቲ ህወሓት የሚሆን ኦህዴድ የሚሆን ብአዴን የሚሆን እነዚህ ስለ ህዝቦቻቸው መታገል አለባት ህዝብን እነዚህ ፕሬዘንት አድርገዋል ህዝብን ከወከሉ ደግሞ ለህዝባቸው ማቀንቀን አለባቸ ሁለተኛ ደግሞ አንድ ፓርቲ አንድን ህዝብ ይወክል ማለት ነው እዛ ጋር ያስቀምጠው ነገር አለ ያ ነገር ደግሞ ምንድን ነው ብሔራዊ ድርጅቶች ይላቸዋል ብሔራዊ ድርጅቶች እኮ እርስ በርስ ለመገናኘት ምንም ጥያቄ አያስፈልጋቸውም እንደውም ኢህአዴግን ሊያጠናክሩ የሚችሉ እነዛ የህዝብ ህዝብ ግንኙነቶች ናቸው። በጣም እንደውም እዛ መግለጫ ላይ በጣም ያፈርኩበት አንደኛው ትልቁ ነገር ምንድን ነው፣ እነዚህን መድረኮች፣ እነዚህን አይነት መድረኮች በደንብ አድርጎ መጠቀም መቻል ነበረበት፣ ማስፋፋትም ነበረበት። ህዝባዊ ድርጅት አይደሉም እንዴ? ህዝባዊ ድርጅትነት ብለዋል ከመጀመሪያም ሲነሱ ማለት ነው። እነዚህ ድርጅቶች ህዝብን ካልወከሉ፣ የህዝብን ዓላማ የህዝብን ጥያቄ ካላቀነቀኑ የት ጋ ነው? ይሄ ፓርቲዛን ፖለቲክስ ነው አሁን እየበጠበጠን ያለ ህዝቡ ሌላ ፓርቲው ሌላ፣ እንደዚህ ሊሆን አይችልም። ከዚህ በኋላ አሁን እዚህ መግለጫ ላይ የወጣው ትልቁ ነገር በጣም የሚያስፈራ ምንድነው? መርህ አልባ ምን ማለት ነው መርህ አልባ? በፓርቲዛን ፖለቲክስ ከሄድን ምንድነው? መርህ አልባ ነው። ፓርቲው ከህዝቡ አይገናኝም፣ ህዝቡ ደግሞ ከፓርቲው ጋር ምንም አይነት ግንኙነት የለውም። አሁን ፓርቲዎችና ህዝቡ የግድ መተዋወቅ አለባት። እሺ፣ አቶ አበባው አመሰግናለሁ። አቶ አሉላ ና ቅድም ስትሰጥ አስተያየት ኢህአዴግ እንደውም ኃላፊነቱን ወስዳለሁ ብሏል ለተፈጠሩት ነገሮች ብለህ ነበር። ምን ማለት ነው ኃላፊነት መውሰድ ማለት? መግለጫው ላይ በዝርዝር አልተቀመጠም። የትኛውን ኃላፊነት የትኛው ጥፋት እንደተሰራ በዝርዝር የተቀመጠ ነገር የለም። የትኛው ነው ኃላፊነት የሚወስደው? መግለጫው ላይ በሀገራችን የተከሰተው ሁኔታ ነው እንግዲህ ህዝብን ያሳዘነ ሁኔታ ተከስቷል ይሄ ምንም ጥያቄ የለውም። ሀገራችን ላለፉት ሁለት ዓመታት የነበረችበት ሁኔታ በጣም አሳዛኝ ነው። ምስቅልቅሉ የወጣ በብዙ ነገሮች የሚገለጽ መፈናቀል፣ የሰው የዜጎች ህይወት መጥፋት፣ እንደዚህ የመሳሰሉ ነገሮች መግለጫው ላይ ተቀምጠዋል። ስለዚህ ያንኑ የማስተካከል አንድ፣ ሁለተኛ ደግሞ ይቀርታም ጠይቋል። ቀድሞ ወዳልሹው ነጥብ ስመጣ ግን ይሄ መርሃልባ ጉድኝት የተባለው መጀመሪያ በነገራችን ላይ እንዲያውም ከዚህ ከኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ በፊት ቀደም ብሎ የድርጅቶች በየድርጅታቸው ስብሰባ አድርገው ነበር። እና አስታውሳለሁ በአዴን ላይ ርዕዮተ ዓለም ክህደት ብሎ ያስቀመጠው ነገር ነበር። በአዴን ከዛ ጋር የሚያያዝ ነው። ሁለተኛው በአባል ድርጅቶች ውስጥ የሚታይ ቡድናዊነት፣ ይሄ የኔትወርኪንግ ብቃት ሳይሆን ተቻችሎ፣ ተሸፋፍኖ፣ አቅም በሌለበት ሁኔታ ተሸካክሞ የመሄድ የኔትወርክ አካሄድ ስለነበረ ነው ይሄ ነው ቡድናዊ ጠባብ አካሄድ የተባለው። ስለዚህ አባል ድርጅቶቹን በይበልጥ የሚመለከት እንጂ ወደ ህዝብ፣ ወደ ውጭ የምናወጣው ነገር አይደለም። በህዝቦች መካከል የተደረጉ ግንኙነቶች በነገራችን ላይ ራሱ መንግስትም ያዘጋጃቸው አባል ድርጅቶቹም ደግፈውት ሀሳቡን የፈጸሙት ነገር ስለሆነ እንዲያውም ተጠናክሮም መቀጠል አለበት የህዝብ ለህዝብ ግንኙነቱ መድረኮቹ ራሱ የፈጠራቸው መንግስትና ኢህአዴግ ነው። ገረሱ እንግዲህ አሉላ ይሄንን መርህ አልባ የሚለውን የኢህአዴግ መግለጫ ላይ የተቀመጠውን ነገር አባል ድርጅቶቹ እርስ በርስ ባላቸው ግንኙነት ነው እንጂ ህዝቡና እርስ በርስ ህዝቡ ውስጥ በተፈጠረው ለምሳሌ ከዚህ መግለጫ በኋላ በማህበራዊ ሚዲያም ላይ የነበረው ነገር በተለይ የአማራና የኦሮሞ ህዝብ ለህዝብ ግንኙነት እሱን የተመለከተ መግለጫ ነው የሚል ነገር ሲነሳ ነበር። ና አይደለም ምን ትላለህ? እኔ አሉላ እንደሚለው ሳይሆን ከብዙ ህወሀት ጋር ያዥነት ወይንም ቅርበት ያላቸው ሰዎች በተለያየ ጊዜ ባለፉት አንድ ወር ሁለት ወር ውስጥ በሚሰጡት አስተያየት ያንን በተወሰነ ደረጃ የሚያንፀባርቅ መግለጫ ነው። እንደሚታወቀው ኢህአዴግ፣ የመንግስታዊ የሆኑ ስራዎችን በሙሉ ወደ ኢህአዴግ ወስዶ ኢህአዴግ ውስጥ ደግሞ ኢህአዴግ በአንድ ድርጅት ኮር የሆነበት ዙሪያ ነው የተደራጀው። ውሳኔዎችን መንግስታዊ ከሆኑ እንደ ፓርላማ፣ ሌሎች ሌጅትመንት ሊሆኑ ከሚችሉ ኃይሎች ወስዶ እዛ ውስጥ ነበረ ሲወሰን የነበረውና እስካሁኑ ደግሞ አንድ ድርጅት ተቆጣጥሮት የፈለገውን ነገር ያደርግ ነበረ። ራሱ መሀል ላይ ሆኖ እንደ ዳኛ ሌሎችን እያጣላ የትንሽ ቡድን የበላይነት ሲያስጠብቅ ነበረ። ያንን ነገር ሊቀለብስ የሚችል ህዝቦች ራሳቸውን ችለው ኤጀንሲ ኖሯቸው ሊያቀራረቡ የሚችሉ እነዚህ ድርጅቶች በተወሰነ ደረጃ ራሳቸውን ችለው ያደርጉት የነበረው እንቅስቃሴ በህዝቦች መካከል ቅርርብን ስለፈጠረ ያ ደግሞ የትንሽ ቡድንን ሄጅሞኒ ሊያፈርስ ይችላል ብሎ ስላሰበ በሶሻል ሚዲያም ይሁን በተለያየ መድረኮች ይህንን ነገር ሲዋጋ እንደነበረ በደንብ ይታያል። አሁንም ያንኑ ነገር በድርጅታዊ መግለጫ ውስጥ አካቶ ያንን ነገር ለመቀልበስ የሚያደርገው ጥረት ነው እንጂ አሉላ እንዳለው አይመስለኝም። እንግዲህ ሶስታችሁንም በጣም ነው የማመሰግነው። በመግቢያ ላይ እንደጠቀስኩት በጣም አጭር የውይይት ጊዜ ነው ያለን። ለዛሬ በስፋት በሚቀጥለው እንመለስበታለን። ግን እንደው ለማጠቃለል ያህል ይሄ የአስራ ስምንቱ ቀን የኢህአዴግ ስብሰባ ና የወጣው መግለጫ በቀጣይ አሁን ላለው ወቅታዊ ችግር ትንሽ ፍንጣቂ ወይም አመላካች ተስፋ ያህል ነው ወይ ትላላችሁ? ተብሎ እኔ ማስበው እንግዲህ ምንድን ነው ድርጅቶች ህዝባቸውን ማሰብ አለባቸው። ህዝቡ አንድ ነው። በነገራችን ላይ ምንም ዓይነት ይህን ህዝብ ከፋፍሎም ለብቻውም ታይቶ እንትን አይለም። ፓርቲዛን ፖሊቲክስ በእኛ ሀገር መጀመሪያም ባዕድ ነው። ለምን ሺህ ዓመት ሶስት ሺህ ዓመት የኖረን ህዝብ ዝም ብለን ነገ ወይም ትናንትና ስለመጣም ብቻ የምንነግድበትም አይደለም። ትልቁ ነገር ምንድን ነው ህዝቡ ትልቅ ህዝብ ነው። መጀመሪያ ላይ ፖለቲካ መነሳት ያለበት እኔ ያውቅልሃለሁ ብሎ ሳይሆን ምንድን ነው መነሳት ያለበት ህዝቡ ምንድን ነው ፍላጎቱ በምንድን ነው የተሳሰረው ከዚህ በፊትስ ምንድን ነው የሚያገናኘው እነዛን ደግሞ የኢኮኖሚ ትስስሮች መፍጠር ነው እንጂ አሁን ፖለቲካው ከህዝቡ ተለይቷል ይሄን ደግሞ የጀመርነው አሁን ኢህአዴግ ስለመጣም አይደለም ከደርግ ስርዓት ጀምሮ የለም የህዝቡን ፍላጎት ስሜት የህዝብ ትርታ የልብ ትረታቸውን የዓላም ማከለ ፖለቲካ እንዴት አድርጎ ነው የህዝብ ጥያቄ የሚመልሰው? ይሄን ነው አሁን እኔም መጠይቀው። መጀመሪያ ላይ ኢህአዴግ መወያየት ያለበት ስለ ፓርቲው ስለ ምኑ ስለ ትንክሩ ሳይሆን ምን ያክል ህዝባዊ መሆን አለብን፣ የህዝቡን ስሜት እንረዳና የልብ ትርታውን አዳምጠን ያንን እንመልስ መሆን አለበት። ህዝቡን ያዳምጥ። ህዝቡን ሲያዳምጥ መልሱን ያገኘዋል። ህዝብ ትልቅ ነው። ይሄን ነው እኔ የምለው እና እንጂ ስለ ድርጅት ስለምን ስለ ምን አይደለም። ድርጅቱ ተከፋፍሏል። አንዱ ጥቅመኛ ነው፣ አንዱ በቃ ህዝብን የረሳ ነው፣ አንዱ የህዝብ ወገንተኝነት አለው። ፖለቲካ ማለት እኮ መጫወቻ አይደለም። ፖለቲካ ማለት እኮ የራሴን ጥያቄ መመለስ አለበት። እያንዳንዱ የድሃውን ጥያቄ መመለስ አለበት። የባለ ሀብትን ጥያቄ መመለስ አለበት። በአግባቡ መመለስ አለበት። ይሄንን ያላደረገ የኢህአዴግ የስራ አስፈጻሚ ኮሚቴ ስብሰባ ምንድን ነው የሚፈልይድልኝ ነው ትልት አቶ አበባው እንግዲህ በጥያቄን ያጠቃለልከው በሌላ ጊዜ በሰፊው በስፋት በውይይት እንመለስበታለን። አቶ አሉላ አንተም ማጠቃለያ። እሺ ጽዮን አመሰግናለሁ። በሰፊው እንሄድበት በቀጣይ ያልሺው አስምሪበትና በቀጠሮ እንለያየ አንድ ነገር ነው። ከተሰፊ ነገር ጥሩ ልክ ነው። በመጨረሻ እኔ ከአቶ አበባው ጋር የምጋራው ምንድን ነው የህዝቦች መቀራረብ ሊኖረን ይገባል የሚለው በጣም መሰረታዊ ነገር ነው። አሁን የተጀመረው ተወሰኑ ቦታዎች በትግራይ በአማራ ኦሮሚያ፣ አማራ፣ እንዲሁም አማራ፣ ቤንሻንጉል እንደዚህ ተደርጎ ነበር መድረኮች። ይሄ ተጠናክሮ መቀጠል አለበት። ህዝባችን በፖለቲካ ኤሊቶች ምክንያት ዋጋ መክፈል የለበትም። ስለዚህ በዚህ በጣም እስማማለሁ። ሀገራዊ አንድነታችን በማጠናከር እንዳሉት ህዝቡ አንድ ነው፣ በተመሳሳይ እጣ ፈንታ ያለው ነው፣ በኢኮኖሚም በፖለቲካም ማለት ነው። ስለዚህ በጋራ ተደጋግፈን የምናድግበት መንገድ መመቻቸት አለበት። በኢህአዴግ መግለጫ ላይ ግን ያው ትግበራ በጣም ይጠበቃል። በተግባር በቃል የተባለው ነገር ወደ ተግባር የመቀየር አስራ ስምንት ቀን የወሰደ ስብሰባ ላይ የተወያዩበት ነጥቦች በአፋጣኝ ወደ ተግባር ገብተው የህዝቡን ህዝቡን እምነት መመለስ መቻል አለባቸው የሚል እምነት አለኝ። ነገር ግን መግለጫው ላይ መካተት የሚገባቸው ነጥቦች ተካተዋል የሚል እምነት አለኝ። እሺ፣ እሺ፣ በጣም አመሰግናለሁ አቶ ገረሱ። እኔ መግለጫው መሰረታዊ ችግሮችን ሳይሆን የችግሮችን ምልክቶች ነው ለማጥፋት የሞከረው መግለጫውን። የመጀመሪያውን ቁጥር ብንወስድ በየቦታው የሚነሱ ህዝባዊ አመጾችን በቁጥጥር ስር ማዋል የሚል ነገር አለበት እና በቁጥጥር ስር ማዋል ችግሩን አይፈታውም። በቁጥጥር ስር ለማዋል መንግስት እስካሁን የሚችለውን ነገር ያደርግ ነበረ፣ ግን አልቻለም። ስለዚህ ወደፊትም አይችልም። ይሄ ነገር ሊቀረፍ የሚችለው ችግሮችን ያንን ነገር አመፅ ያስነሱ የትኛውም ሀገር ውስጥ ከመሬት ተነስቶ ሰው ህዝብ እብድ አይደለም። ዝም ብሎ ጥያቄ የሚያስነሳው ና የሚያምጸው እንዲያምጽ የሚያደርጉ የፖለቲካ የኢኮኖሚ፣ ማህበራዊ ችግሮች ስላሉ ነው። እነዛን ችግሮቹን ምልክታቸውን በማጥፋት ሳይሆን ችግሮቹን ለመፍታት መዘጋጀትን ነው የሚፈ የሚፈልገው። ሌላው ኢህአዴግ በውስጡ ደግሞ ህወሀት ጠላቶችን እየፈጠረ ለመኖር የሚፈልግ ነው። ለምሳሌ አሁን ቅድም ጉብኝትን አሉላ ራሱ እዚህ ሲፈታ ውጭ ሀገር ካሉት ውጭ ሀገር ያሉት ራሳቸው ደጋፊዎቹን አይደለም ማለት የተወሰኑት ሌላውን ውጭ ሀገር ያለውን ሰው ልክ እንደ ጠላት ነው የሚቆጥሩት እና እዛ ሀገር ውስጥ ያሉ መሰረታዊ ችግሮችን ለመፍታት ለማዳመጥ ካልሞከረ፣ ካሁን በኋላ ወይ እንደ ኢህአዴግን መቀጠል ላይችል ይችላል፣ ወይ ደግሞ ሀገር ውስጥም አደጋ ሊመጣ ይችላል። እነዚህ ነገሮች ፖለቲካውን ችግር ወደ ኢኮኖሚ ይሄዳል። ምክንያቱም የተረጋጋ ሀገር ያልሆነ ውስጥ ኢንቨስትመንት ሊኖር አይችልም። እዛ ያለውም ህዝብ በሰላም ሰርቶ መግባት አይችልም። ጥርጣሬ ውስጥ ነው የሚገባው። ይሄ የኢኮኖሚ ቀውስ ያመጣል። አገሪቷ ከፍተኛ የእዳ ውስጥ ያለች ሀገር ናት። ይሄ ነገር ተደማምሮ አደገኛ የሆነ ሁኔታ ሳይፈጥር መልሰው ነገሩን ማየት ያለባቸው ይመስለኛል። ያንን ነገር ካላደረጉ ከአንድ ወር ከሁለት ወር በኋላ ደግሞ ሌላ ስብሰባ ሲቀመጡ ልናይ እንችላለን። ሶስታችሁንም አመሰግናለሁኝ አቶ አበባ አያሌው ከአዲስ አበባ ከአዲስ አበባ ዩኒቨርሲቲ፣ አቶ አሎላ ሰለሞን ከዋሽንግተን፣ አቶ ገረሱ ቱፋ ደግሞ ከአምስተርዳም። ሶስታችሁም በተለያየ ሙያ ላይ ያላችሁ በኢትዮጵያ ግን የፖለቲካ ሁኔታ ላይ ወቅታዊ ጉዳዮች ላይ ያገባናል ብላችሁ በተለያየ መንገድ ሀሳባችሁን የምትገልጹ ናችሁ። ለዛሬ ይጋበዝ ናችሁ የኢህአዴግን መግለጫ በተመለከተ ነበረ ሰፋ ባለው ውይይት ግን ተመልሰን መጥተን ለአድማጮቻችን ጠቃሚ ሀሳብ ታካፍላላችሁ ብለን እንገምታለን። ለዛሬ ሶስታችሁንም አመሰግናለሁ። እናመሰግናለን የጋቢና ቪኦኤ አድማጮቻችን በድጋሚ እንኳን ለሁለት ሺ አስራ ስምንት የፈረንጆቹ የአውሮፓውያን ዓመት በሰላም አደረሳችሁ እያለን የአሜሪካ ድምጽ ባልደረቦች ተከታዩ መልእክት አስተላልፈዋል። የሚጀምረው አቶ ንጉሴ መንገሻ ከአፍሪካ ዲቪዥን ዳይሬክተር ነው። እንኳን አደረሳችሁ ለ2018 ዓመተ ምህረት የፈረንጆች መሆኑ ነው። የሰላም የደስታ የጤና፣ በተለይም ደግሞ በጣም ሰላም የተመላበት ዘመን እንዲሆን ዳልማቾቻችን እመኛለሁ። አመሰግናለሁ። ንጉሴ መንገሻ። የተከበራቸው አድማጮቻችንና እና ተመልካቾቻችን መልካም የአውሮፓውያን አዲስ አመት እመኝላችኋለሁ። ሁለት የሰላም የፍቅር የመከባበር እና እንዲሆን እመኛለሁ። ፕሮግራማችንን ደግሞ መከታተላችሁን እንድትቀጥሉ እንጠይቃችኋለን። አስተያየት፣ ጥያቄ ይስ ካላችሁ አድርሱን። ትዝታ ነኝ ከአሜሪካ ድምስ ራዲዮ መልካም አዲስ አመት በመላው ዓለም የምትገኙ አድማጮች እና ተመልካቾቻችን አዲሱ አበበ ነኝ ከዋሽንግተን ዲሲ መልካም አዲስ የአውሮፓውያን አመት ይሁንላችሁ። እዚህ ያሉ ኢትዮጵያውያን ታድለዋል። ሁለት አዲስ አመት፣ ሁለት የገና በዓል ያከብራሉ። አሁን ዛሬ የጀመረው አዲስ አመት ደግሞ አበባዬ ሆይ መስከረም ጠባ ሆይ ባይባልም እንደ አገሩ አዲስ አመት እናከብራለን። እናንተም በያላችሁበት መልካም አዲስ አመት፣ ትንሽ ወጣት ልሆንና ደግሞ ይመቻችሁ። ቆንጂ ታየነኝ ከአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት፣ መጪው 2018 የሰላም፣ የደስታ፣ የጤና፣ የመተሳሰብ የመደማመጥ እንዲሆንላችሁ ከልብ እመኛለሁ። መልካም አዲስ ዓመት። መጪው የአውሮፓ ዓመት 2018 ልዩ የብልጽግና፣ የሰላም የጤና እንዲሆንላችሁ እመኛለሁ። ሰሎሞን አባዘነኝ ከአሜሪካ ድምፅ ለአዲሱ የአውሮፓውያን 2018 በቅድሚያ እንኳን በሰላም አደረሳችሁ። ከዚህ ከዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ 2018 የኢትዮጵያውያኑ 2010 ከፊሉ ቀርቷል። እሱም ጨምሮ ምናልባትም በፈተና ውስጥ ያለን የሚመስለው ጊዜ ወደ መልካም አዝማሚያ የሚሄድበት በየቤቱ በፕሮግራሞቻችን እንደምናንጸባርቀው የምትነጋገሩበት መልካም ሁኔታ እንዲፈጠር በሀገር ውስጥ የምትወያዩበት እና ጥሩ ቦታ የምንደርስበት ጊዜ እንዲሆን ተስፋ አድርጋለሁ። በተረፈ በፕሮግራሞቻችን በንቃት እንድትሳተፉ እንጋብዛለን። ሰላም፣ ጤና አስተልኝ አሉላ ነኝ። ጽዮን ግርማኔ መጪ 2018 ዓ ም የሰላም የጤና የፍቅር ያሰባችሁትን የምታደርጉበት አመት ያደርግላችሁ። በተጨማሪም ደግሞ አት ቪኦኤ አማህሪክ የፌስቡክ ገጻችንን ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችንን ቪኦኤ አምሃሪክ ዶትኮም ዌብሳይታችንን የምትጎበኙበት አመት ያደርግልን። ለኛ እናንተ ስትከታተሉ ነው እኛ የምንኖረውና በድጋሚ የአውሮፓውያንን 2018 ለምታከብሩ እንኳን በሰላም አደረሳችሁ። ስሜ አበባየው ገበያው ይባላል። የቮይስ ኦፍ አሜሪካ አማርኛ ክፍል የሶሻልና የወድ ፕሮዲሰር ነኝ። እንኳን ለ2018 ዓመተ ምህረት የፈረንጆች አዲስ ዓመት አደረሳችሁ። በዚህ አጋጣሚ ቪኦኤ አማሪክ ፌስቡካችንን ተከታተሉ። ዌብ ሳይታችንን ተከታተሉ። ቪኦኤ አማሪክ ዳት ካም ብላችሁ Acquaintance be forgot and never brought to mind Should old acquaintance be forgot and no plain plain For all <laughs> ት የቆያችሁት የጋቢና ቪዌን ዝግጅታችንን ነው። አሁን እንግዲህ ወደ ማጠናቀቁነን ማሪያ ኬሪ የኒውዌርን በተመለከተ የዘፈነችውን ዘፈን የጋበዝ ናችሁ። ለዛሬ አብሬያችሁ ሳስተናግዳችሁ የቆየሁት ጽዮን ግርማ ነበርኩኝ። በነገው ምሽት ተመልሰ እንገናኛለን። መልካም ምሽት።